The voice of ኢትዮጵያ ውስጥ እየታየ ነው የሚባለውን ብሔር ተኮር ጥቃት ለማውገዝ መቀሌ ከተማ ለነገ ለጠራ ነው ሰልፍ የማሳወቂያ ደብዳቤ ለከተማዋ አስተዳደር አስገብተን እስካሁን ምላሽ አላገኘንም ሲል አረና ትግራይ ፓርቲ አስታወቀ። ነገር ግን ሕጉ ማሳወቅን ብቻ የሚጠይቅ በመሆኑ ሰልፉን በያዝነው ዕቅድ መሰረት ነገ እንደሚያካሂድ የፓርቲው የሕዝብ ግንኙነት ኃላፊ ለቪኦኤ ተናግረዋል። የቀበሌ ካድሬዎች በመቀሌ ዙሪያ የሚገኙ ነዋሪዎች በስብሰባው እንዳይገኙ የሚከለክል ግብረ ኃይል አቋቁመው ቤት ለቤት እየዞሩ በማስፈራራት ላይ ናቸው ሲሉ ታክሲዎችና ተሳፋሪዎች ድንገተኛ ፍተሻ እየተደረገባቸው መሆኑንም ፓርቲው አስታውቋል። የትግራይ ክልል ኮሚኒኬሽንስ ጉዳዮች ቢሮ ምላሽ እንዲሰጥ ጥረት አድርገን ነበር፣ ኃላፊው ስልካቸው ስለማይነሳ ለማግኘት አልተቻለም። ጽዮን ግርማ ዝርዝሩን ይዛለች። የአረና ትግራይ ፓርቲ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በነገው ዕለት በመቀሌ ከተማ የተጠራው ሰልፍ መነሻው በመቱና በኢሊባቡር የተፈጸሙ ግድያዎች መሆናቸውን ጠቅሰው በአጠቃላይ ግን በኢትዮጵያ ብሄር ተኮር የሆኑ እንቅስቃሴዎችና ጥቃቶች እንዲቆሙ ለማውገዝ ነው ብለዋል። በኢትዮጵያ የተለያዩ አካባቢዎች ብሄር መሰረት ያደረገ ግጭቶች እየተካሄዱ ነው። በርካታ ሰዎች እየሞቱ ነው። በኦሮሚያና በሶማሌ የነበረ ግጭት የሚታወቅ ነው። በኦሮሚያ በመስቱና በኢሊባቡርም ትግራዊ ተወላጆችን በአማራም በሌሎችም እየደረሰ ያለ ዘግናኝ የሆነ ግድያም አለ። ብሔር በብሄር የመጋጨት ሁኔታም አለ። እነዚህ የሰብአዊና ዲሞክራሲያዊ መብቶች እንዲከበሩ ማንኛውም የኢትዮጵያ ዜጋ በተለያዩ አካባቢዎች ተንቀሳቅሶ የመስራት መብቱ እንዲከበርለት ድምጻችን ክፍ አድርገን ለማሰማት ነው። መነሻው ብሔርን መሰረት አድርጎ ነው ብልሃል። በተለያየ ጊዜ ሪፖርቶች ሲወጡ የክልሎቹ መንግስታት ብሔርን መሰረት ያደረገ ጥቃት አልተፈጸመም፣ ጉዳዩን ብሔርን መሰረት ያደረገ የሚያስመስሉት የተደራጁ ኃይላት ናቸው እያሉ መግለጫ ይሰጣሉ። በእናንተ በኩል እንዴት ነው ብሔርን መሰረት ያደረገ ነው የምትሉት? ከራሱ ከኢህአዴግ ሚዲያዎች ወይም መግለጫዎች ብንወስድ የኦሮሚያ ኮሚኒኬሽን የመንግስት ኮሚኒኬሽን ሚኒስቴር የአማራም፣ ከትግራይ የህዝብ ግንኙነት የኮሚኒኬሽን ጽህፈት ቤት የወጡ የራሳቸው ማስረጃዎች አሉ። ባለፈው ከትግራይ እየወጣ ብሔር መሰረት ያደረገ ወደ ግጭት የሚያነሳሳ ዜናዎችና ዘገባዎች እየሰራችና ማስጠንቀቂያ ብሎ ይጣፈዋለ እና ከራሳቸውም በተለያየ ጊዜ የሚወጣ ነው። አቶ አምዶም አያይዘው በአጠቃላይ ኢትዮጵያ ውስጥ ብሔርን ተኮር ያደረገ እንቅስቃሴና ጥቃት መኖሩን ሊወገዝ ይገባዋል፣ ይህንንም ሁሉም ሰው ሊያደርገው ይገባል ብለዋል። ነገ በሮማናት አደባባይ የተጠራው ሰልፍም ይህን ጉዳይ በአደባባይ ለማወገዝ እንደሆነ ጠቁመዋል። ሰልፉን በተመለከተ ለክልሉ መስተዳድር በደብዳቤ ማሳወቃቸውን ገልጸው ነገር ግን በካድሬዎች ከትላንት ጀምሮ ጫና እየተደረገ መሆኑን ጠቁመዋል። ከትላንት ጀምሮ ህብረተሰቡ ስፔሻል እየተካሄደ ነው። ባጃጆች እንዳትሄዱ እየተባለ ነው። ታክሲዎች እንዳትሳተፉ እየተባለ ነው። በቴክስትም ወደ እያንዳንዱ ሰራተኛ ይለጋል ነውና፣ እንዳትሄዱ፣ እንዳትሳተፉ እየተባለ ነው። መቀሌ ዩኒቨርስቲም እንዳለ ነገ ቅዳሜ ነው። ፍያሴ አልነበረም ማንኛውም አስተማሪና ተማሪ ከግብ እንዳይወጣ ተብሏል። በየቀበሌውም ቤት ለቤት እየዞሩ የቀበሌ ካቢኔዎችም ለህገት ስብሰባ እንዳለ ድንገት እየጠሩ ነው፣ እያስፈራሩ ነው። ማንም እንዳይቀር ዛሬ ከቀረ እያለ ያስ መጠቅ ነው። በተጨማሪም በመቀለ ዙሪያ ያሉ የእንደርታ ወረዳ ነዋሪዎችም ከልታይ ግብረ ኃይል ተቋቁመው ወደ እኛ ሰልፍ እንዳይመጣ በሀይለኛ እየከለከሉ ነው። የትግራይ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ገብረ ሚካኤል መለስ በዚህ ጉዳይ ላይ ምላሽ እንዲሰጡን በተደጋጋሚ በእጃቸውም በቢሮአቸውም ስልክ ደውለን ስልካቸው ስለማይነሳ ምላሻቸውን ለማካተት አልቻልንም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።